የዓለም የጤና ድርጅት ዛሬ ታስቦ በዋለው የኤድስ ቀን ጫና የሰጠበት ነጥብ ከኤችአይቪ ጋር ለሚኖሩ ሰዎች የሚሰጠው የአንታይሬትሮቫሪያል ሕክምና መስፋፋት አለበት የሚል ነው። በዓለም ደረጃ ኤችአይቪ ካለባቸው 37 ሚሊዮን ሰዎች መድኃኒቱን የሚያገኙት 16 ሚሊዮን ብቻ መሆናቸውን የተባበሩት መንግስታት ድርጅቱ የጤና አገልግሎት ገልጾ የኤድስ ወረርሽኝን ለማስፋፋት የሚቻለው ለማጥፋት የሚቻለው ሁሉም መድኃኒቱን እንዲያገኙ በማድረግ እንደሆነ አስገንዝበዋል። ቫይረሱ እንደያዛቸው ወዲያውኑ ህክምናውን የጀመሩ ሰዎች ጤናቸውን ከመጠበቅ አልፎ ለሌሎች ማስተላለፉም ሊቀንስ እንደሚችል ጥናቶች ማመልከታቸውን ጠቁመዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ካረል ፕርሰን ያጠናቀረችውን ዘገባ ሰለሞን ክፍሌ ያደርሰናል። የዓለም አቀፉ ማህበረሰብ ኤች አይ ቪ ኤድስን በመዋጋቱ ረገድ ከፍተኛ ስኬት ማስመዝገቡ አሌ የሚባል አይደለም። የኤች አይቪ ቫይረስ በደማቸው ውስጥ ያሉ ሰዎች ተገቢውን ሕክምና ካገኙ ረጅምና ጤናማ ሕይወት ሊመሩ ይችላሉ። እነዚህ ሰዎች ጸረ ኤድስ መድኃኒት የሚወስዱ ከሆነ በደማቸው ውስጥ ያለው ቫይረስ በጣም ትንሽ ይሆንና ሌሎችን የመበከል አቅም ያጣል። ሲዲሲ፣ የዩናይትድ ስቴትስ የበሽታ መከላከያ ማዕከል እንደሚለው በየቀኑ የሚወሰድ እንክብል ቫይረሱ የሌለባቸውን ሰዎች ኤች አይቪ እንዳይተላለፍባቸው ይከላከላል። ዶክተር አንቶኒ ፋውቺ አብዛኛውን ዕድሜያቸውን በብሔራዊ የጤና ተቋም በኤች አይቪ ኤድስ ጥናትና መከላከል ላይ አሳልፈዋል። የቫይረሱን ስርጭት በዓለም አቀፍ ደረጃ ለመከላከል ችለናል ነው የሚሉት። የወረርሽኙን አካሄድ ካየን ጨርሶ ወደ ማጥፋቱ አቅጣጫ እያመራን ነው ምክንያቱም ቀድሞ የምናውቀው ስርጭቱ እየሰፋ ሲሄድ ሲሆን አሁን ያለበት ደረጃ ግን በመውረዱ አቅጣጫ ላይ ነው። ይበልጥ እየቀነሰና እየጠፋ በመሄድ ላይ መሆኑን ነው የምንረዳው። ዛሬ በዓለማችን ውስጥ ከኤች አይቪ ጋር የሚኖሩ 37 ሚሊዮን ሰዎች አሉ። በየአመቱ ሁለት ሚሊዮን አዳዲስ በሽተኞች ይፈጠራሉ። አሁንም በየአመቱ በበሽታው የሚሞተው ሕዝብ ቁጥር አንድ ሚሊዮን ነው። ያም ሆኖ ግን ከሳህራ በታች በሚገኙ የአፍሪካ ሀገሮች ውስጥ እንኳ የበሽታውን ስርጭት በመከላከልና በመግታት ረገድ ከፍተኛ ውጤት ተመዝግቧል። በአፍሪካ ዛሬ የአዳዲስ ሕሙማን ቁጥር ከ20 ዓ ም እንደ አውሮፓውያን ዘመን አቆጣጠር ጀምሮ በ41 በመቶ መቀነሱን የተባበሩት መንግሥታት ድርጅት ሪፖርት ያመለክታል። ኤች አይቪ አሁንም መኖሩን ከተረዳን ግን ብዙዎች ጸረ ኤድስ መድኃኒቱን እንዲወስዱ በማድረግና በቫይረሱ ለተጠቁ ሰዎች ያለንን አመለካከት በመቀየር ዜሮ ደረጃ ልናደርሰው እንደምንችል ባለሙያዎች ያስረዳሉ።